መናል አልሸሪፍ ሸሪፍ የሳውዲ የነዳጅ ዘይት ኩባንያ ሰራተኛ ነበረች። በ2009 ወደ አሜሪካ ተጓዘች። እንደ ደረሰችም መኪና መንዳት ተለማመደች፣ መንጃ ፈቃድም አወጣች። በምነዳበት ወቅት ነፃነት ይሰማኛል፣ የማንም ጥገኛ እንዳልሆንኩም አውቃለሁ። መኪና ማሽከርከር ለእኔ እንደ አንድ ያልገዛም ባይነት ምልክት ነው በሳኡዲ አረቢያ አንድ ቦታ ለመሄድ መኪና የሚያሽከረክርልኝ ወንድ ስፈልግ ሁሌ ሕፃን ልጅ የሆንኩኝ ይመስለኛል። ምናል ለአንድ የቴሌቪዥን ጣቢያ እንደገለጸችው ከሁለት ዓመት በኋላ ወደ ሳውዲ ስትመለስ ለለውጥ ተነሳሳች። መኪናዋን እያሽከረከረች በቪዲዮ እየቀረጸች አደባባይ ወጣች። የሳውዲ እህቶቿን ተከተሉኝ የሚል መልእክት አክላበት በየሶሻል ሚዲያው ለቀቀችው። አፍታም ሳይቆዩ የሳውዲ የጸጥታ ኃይሎች ከቤቷ መጥተው ወሰዷት። በዓለም የሰብአዊ ተቋማት ውትወታ ከዘጠኝ ቀናት እስር በኋላ ነበር ምናል የተፈታችው። የንጉሱን የመንዳት ትችላላችሁ አዋጅ ከሰማች በኋላ ምናል በስደት ከምትገኝበት I tried. ስልኳ ላይ ካለው የቢቢሲ ዜና እንደሰማች የተናገረችው ምናል ፣ ማልቀሷንም አልሸሸገችም። የሳውዲ ሴቶች ላለፉት 27 ዓመታት የጮሁለትና የታገሉለት መብት ነው አወንታዊ ውሳኔ የተሰጠው ብላለች። ምናል አልሼክ በተለይም፣ እንደ ጎርጎሮሳውያኑ ቀመር ከ2009 ጀምሮ ሴቶች የማሽከርከር መብታቸውን በተደጋጋሚ ሲጠይቁ ከመንግስትም ሆነ ከሃይማኖት ተቋማት ጆሮ ተነፍገው ቆይተዋል። የመጣው ይምጣ ብለው መኪና ሰዎቻቸውን እያሽከረከሩ በየጎዳናው የወጡ ከ50 በላይ ሴቶችም ለእስርና እንግልት ተዳርገው እንደነበር የቅርብ ጊዜ ትውስታ ነው። ትላንት ማምሻውን ታዲያ ከዛሬ 10 ወር ማለትም ከሰኔ ወር 2010 ጀምሮ የሳውዲ ሴቶች ከመኪና መሪ ጀርባ መቀመጣቸው እንደሚያከትም ከቤተ መንግስት የወጣው አዋጅ አመልክቷል። የንጉሥ ሰልማን አዋጅ ለዚህ ተብሎ ያቋቋመው ኮሚቴ በሚቀጥለው አንድ ወር አዋጁ ተግባራዊ የሚሆንበትን ዝርዝር እቅድ ያቀርባል። ወንድና ሴት በጋብቻ ካልተቆራኙ በስተቀር በአደባባይ በአካል ተቀራርበው መገኘት እንደሌለባቸው ወግና ልማድ በሆነበት ሳውዲ አረቢያ የትራፊክ ፖሊሶችና የሴት አሽከርካሪዎች ግንኙነት ምን መሆን እንዳለበት የጥናት ኮሚቴው በጥልቅ ሊያየው እንደሚገባ አስተያየት ሰጪዎች አስምረውበታል። የንጉሱ ፍቃድ ከተሰማ ጀምሮ በርካታ ሀሳቦች ከዚህም ከዚያም እየጎረፉ ናቸው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ውሳኔውን አበረታች ብለውታል። በ2014 የመጣው ይምጣ ብላ መኪኗን እያሽከረከረች አደባባይ በመውጣቷ ለ73 ቀናት ዘብጥያ የወረደችው ሉያና ፈጣሪዋን አመስግናለች። በአንጻሩም ከዚህ በፊት ከሴት ልጅ ጤናም ሆነ ክብር ጋር በማያያዝ መከልከሉን ሚዛናዊ ለማድረግ ላይ ታች ሲሉ የነበሩ ወጋ ጥባቂ የሚባሉት የሱኒ መሻሂኮች ይህ ዘገባ እስከ ተጠናቀረበት ድረስ ያሉት የለም። የጎርጎሮሳውያኑ 2017 ለሳውዲ ሴቶች በርካታ መልካም ነገሮችን ይዞ መጥቷል። ሴቶች ፓስፖርት ለማውጣትም ሆነ ከቦታ ቦታ ለመንቀሳቀስ የአባታቸውን አሊያም የባሎቻቸውን ሙሉ ፍቃድ ማግኘት ነበረባቸው። የጉዞ ጉዳያቸውንም የሚያስፈጽሙላቸው አባቶቻቸው፣ ካገቡም ባሎቻቸው ነበሩ። ባሏ የሞተባት ወይም የተፋታች ሴትም የደረሰ ወንድ ልጅ ካላት በእርሱ ስር ሆና ነበር ጉዳዩን የምታከናውነው። ይህ ጉዳይ ልባት አግኝቶ ሴቶች በራሳቸው የመንቀሳቀስ መብት የተሰጣቸውም በቅርቡ ነው። መኪና ማሽከርከር መፈቀዱም በዋናነት ለሳውዲ ሴቶች ታላቅ ደስታ፣ በየመድረኩ የተነሳባቸው ምላሽ ለሚያጥራቸው የሳውዲ መንግስት ከፍተኛ ባለስልጣናት ደግሞ እፎይታን የሚሰጥ ነው። ምናል አልሼክ በስደት ከምትኖርበት አውስትራሊያ እንዳለችው ሳውዲ አረቢያ በማይቀለበስ ለውጥ ላይ ናት። ስለ ሺሽብሩ ለዶቸቨለ ሪያድ